በቅድሚያ ማርእስቱ በኢትዮጵያ የሁለት ቀናት ይፋ ጉብኝት የጀመሩት የዩኤስ አሜሪካ ፕሬዚደንት ባራክ ኦባማ ዛሬ ከኢትዮጵያ ፕሬዝደንት ዶክተር ሙላቱ ተሾመና ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር በጋራ የሀገሮቻቸው ግንኙነትና በአካባቢ የጸጥታ ጉዳዮች ላይ ሀሳብ ተለዋወጡ። ከኢትዮጵያ ጋር ያለውን የቆየ የዩኤስ አሜሪካን ትብብር እንደሚያሳድጉ የገለጹት ፕሬዚደንት ባራክ ኦባማ የኢትዮጵያ መሪዎች በፕሬስ ነጻነት ላይ ያረፈውን ገደብ እንዲያነሱና የፖለቲካ ግልጽነት የሚኖርበትን ሁኔታ እንዲያመቻቹም አሳስበዋል። በሶማሊያ መዲና ሞቃዲሾ ትናንት አንድ የአሸባባ አጥፍቶ ጠፊ በአንድ ትልቅ ሆቴል ደጃፍ የጣለውን ጥቃት የዋይት ሀውስ ቤተ መንግስት አወገዘ። በጥቃቱ አንድ ፖለቲከኛን ጨምሮ 15 ሰዎች ተገድለዋል። ውጊያ ወደ አመሰቃቀላት የመን የእርዳታ ቁሳቁስ ወደ ሀገሪቱ ይደርስ ዘንድ የተኩስ አቁም ጥሪ ቢቀርብም ተቀናቃኝ ወገኖች ውጊያ መቀጠላቸው ተሰማ። ዛሬ በደቡብ የመን በላህጃ አካባቢ በተካሄደ የአየር ጥቃት ቢያንስ አስራ ሁለት መፍቀሬ የየመን መንግስት ተዋጊዎች መገደላቸውን የአካባቢ ባለሥልጣናት ለጀርመን ዜና ወኪል አስታወቁ። ጥቃቱን የጣለው ወገን ማን መሆኑ ግን እስካሁን በግልጽ አልታወቀም። ዜናው በዝርዝር። የዩኤስ አሜሪካ ፕሬዝደንት ባራክ ኦባማ ዛሬ በኢትዮጵያ የሁለት ቀናት ይፋ ጉብኝት ጀመሩ። አንድ የዩኤስ አሜሪካ ፕሬዝደንት ኢትዮጵያን በይፋ ሲጎበኝ ኦባማ የመጀመሪያው ናቸው። የኢትዮጵያ ፕሬዝደንት ዶክተር ሙላቱ ተሾመ ትናንት ማምሻው ላይ የኬንያን ጉብኝታቸውን አብቅተው አዲስ አበባ ለገቡት ፕሬዝደንት ባራክ ኦባማ ዛሬ በብሔራዊ ቤተ መንግስት ደማቅ አቀባበል አድርገዋል። ፕሬዝደንት ኦባማ በዚያው በብሔራዊ ቤተ መንግስት ከጠቅላይ ሚኒስትር ኃይለማርያም ደሳለኝም ጋር በሁለቱ ሀገሮች የቆየ የጋራ ግንኙነትና በአካባቢ ጸጥታ ጉዳዮች ላይ ተወያይተዋል። ፕሬዚደንት ኦባማና ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከውይይቱ በኋላ በጋራ በሰጡት ጋዜጣዊ መግለጫ ኦባማ ኢትዮጵያ የዩኤስ አሜሪካ ጠንካራ አጋር መሆኗን በማስታወቅ በተለያዩ በተለይ በአካባቢ የጸጥታ ጉዳዮች ላይ የመሪነቱን ሚና ይዛለች ካሏት ኢትዮጵያ ጋር ያለውን የሀገራቸውን ትብብር እንደሚያሳድጉ ገልጸዋል። በመቀጠልም የኢትዮጵያ መሪዎች በፕሬስ ነጻነት ላይ ያረፈውን ገደብ እንዲያነሱና በሀገሪቱ የፖለቲካ ግልጽነት እንዲኖርም አሳስበዋል። ሁሉም ድምጾች ሲሰሙ፣ ሰዎች በፖለቲካው ሂደት ውስጥ መካተታቸውን ሲያውቁ፣ አንድን ሀገር ይበልጥ ጠንካራና ይበልጥ ስኬታማ ከማድረጉ ባለፈ የፈጠራ አቅምን ያሳድጋል ብዬ አምናለሁ እና ኢትዮጵያ መልካም አስተዳደርን ማሳደግ፣ የሰብአዊ መብቶችንና መሰረታዊ ነጻነቶችን ማክበር እንዲሁም ዴሞክራሲን ማጠናከር ስለምትችልባቸው እርምጃዎች ተወያይተናል። በእነዚህ ጉዳዮች ላይ ወደፊት ውይይታችንና ምክክራችንን በጥልቀት የመቀጠል እቅድ አለን። ፕሬዝደንት ኦባማ የእርስ በርስ ጦርነት የቀጠለባት ደቡብ ሱዳን ጊዜያዊ ሁኔታ እንዳሳሰባቸው በመግለጽ ስለዚሁ ቀውስ ከሌሎች አፍሪካውያን መሪዎች ጋር ተገናኝተውም ሀሳብ ተለዋውጠዋል። ዩኤስ አሜሪካ ኢጋድና ዓለም አቀፉ ህብረተሰብ በሚቀጥሉት ጥቂት ሳምንታት ለደቡብ ሱዳን የሰላም ስምምነት ማስገኘትና አንድ ሁነኛ መዋቅር ማዘጋጀት ስለሚችሉበት ሁኔታ ከሌሎች ጉዳዩን በቅርብ ከሚከታተሉ ሀገራት ጋር እንመክራለን። ጊዜ ልናጠፋ አንችልም። ሁኔታዎች በቦታው በጣም እየከፉ ሄደዋል። ፕሬዚደንት ኦባማ በነገ ዕለት በአፍሪቃ ህብረት ንግግር ያሰማሉ። አንድ የዩኤስ አሜሪካ ፕሬዝደንት ለአፍሪቃ ህብረት ንግግር ሲያደርግ ኦባማ የመጀመሪያው ይሆናሉ። የአፍሪቃ ህብረት ፕሬዝደንት ንኮሳዛና ድላሚኒ ዙማ የፕሬዝደንቱ ጉብኝት በህብረቱና በዩኤስ አሜሪካ መካከል ግንኙነቱን ይበልጥ የሚያጠናክር ነው ሲሉ አሞግሰዋል። ይህ ዜና የሚተላለፍላችሁ ቦን ከሚገኘው ዶይቸ ቬለ ነው። በሶማሊያ መዲና ሞቃዲሾ ትናንት አሸባብ የጣለውን ጥቃት የዋይት ሃውስ ቤተ መንግስት ታወገዘ። የዩኤስ አሜሪካ ብሔራዊ ጸጥታ ምክር ቤት ቃል አቀባይ እንዳለው እስካሁን የ15 ሰዎች የአንድ ፖለቲከኛን ህይወት ጨምሮ ያጠፋው ጥቃት አሸባሪው ቡድን አሸባብ አሁንም ሽብሩን በሶማሊያ ህዝብ ዘንድ ማስፋፋት መቀጠሉን አረጋግጧል። አንድ የአሸባብ አጥፍቶ ጠፊ ሞቃዲሾ ውስጥ በተለይ በዲፕሎማቶች በሚዘወተረው የጀዚራ ፓላስ ሆቴል ደጃፍ ፈንጂ የጫነውን ተሽከርካሪውን ያነጎደበት ጥቃት ሆቴሉንም በከፊል አፈራርሷል። ጥቃቱ የተጣለው የዩኤስ አሜሪካ ፕሬዚደንት ባራክ ኦባማ የኬንያ ጉብኝታቸውን ሊያጠናቅቁ ጥቂት ጊዜ እንደቀራቸው ነበር። አሜሪካዊው ፕሬዚደንት በኬንያ ጉብኝታቸው ወቅት ኬንያ በአሸባብ አንጻር በጀመረችው ትግሏ ላይ የዩኤስ አሜሪካ ትብብርን እንደሚያጠናክሩ ገልጸዋል። በሶሪያ የሀገሪቱ ኩርዶች የተቆጣጠሩትን አንድ መንደር የቱርክ ጦር ማጥቃቱ ተገለጸ። ሶሪያውያን የመብት ተመዋጋቾችና የሶሪያ ኩርዳውያን ዴሞክራሲያዊ ህብረት ፓርቲ እንዳስታወቁት የቱርክ ታንኮች በሶሪያ ራሱን እስላማዊ መንግስት ብሎ የሚጠራው ቡድን የያዛቸውን ሰፈሮች ትናንት ሌሊቱን ካጠቁ በኋላ በሰሜን ሶሪያ በሚገኘው የአሌፖ ግዛት ያለውን የሀገሪቱ ኩርዶች የተቆጣጠሩትን የሶር ማግሃር መንደርን ደብድበዋል። የቱርክ አየር ኃይል ቀደም ሲል በሰሜን ኢራቅ የሚገኙ የቱርክ ኩርዳውያን ሰራተኞች ፓርቲ በምህፃሩ የፒኬኬ ሰፈሮችን ማጥቃቱን አንድ ስማቸው እንዲጠቀስ ያልፈለጉ የቱርክ መንግስት ባለስልጣን ለፈረንሳይ ዜና ወኪል ቢገልጹም የሀገራቸው ጦር በሶሪያ ኩርዳውያን የተያዙ ሰፈሮችን አጠቃ የተባለበትን ዜና ሐሰት ሲሉ አስተባብለዋል። ይህ በዚህ እንዳለ የቱርክ ፖሊስ ዛሬ ንጋት ላይ በአንካራ ባካሄደው አሰሳ ከእስላማዊው መንግስትና ከኩርዳውያን ሚሊሻዎች ጋር ግንኙነት አላቸው ተብለው የተጠረጠሩ በርካቶችን ማሰሩን ገልጿል። በተያያዘ ዜና በእስላማዊው መንግስት አንጻር ጥቃት የጀመረችው ቱርክ ስለዚሁ ጉዳይ ለመምከር በነገ ዕለት የሰሜን አትላንቲክ የጋራ መከላከያ ኪዳን ኔቶ ስብሰባ እንዲጠራ ጠይቃለች። ለግሪክ ብድር የሚሰጡት ዓለም አቀፍ ተቋማት ተወካዮች ዛሬ ከግሪክ መንግስት ጋር ለመደራደር መዲናዋ አትንስ ገቡ። ግሪክ እንዲሰጣት የምትፈልገውን ሶስተኛውን የብድር ሰነድ የሚመለከተው ድርድር አሁኑኑ እንደሚጀመር ከአውሮጳ ህብረት ኮሚሽን ቃል አቀባይ የደረሰን ዜና አስታውቋል። በዚሁ ድርድር ላይ የዓለም አቀፉ የገንዘብ መርህ ድርጅት የአውሮጳ ማዕከላዊ ባንክና የአውሮጳ ህብረት ኮሚሽን ተወካዮች እንዲሁም ለመጀመሪያ ጊዜ የአውሮጳ የማረጋገያ ስልት ተመልካች ተቋም ተጠሪም ተሳታፊ ይሆናሉ። በአበዳሪዎቹ ተቋማት ግምት መሰረት ብዙ የውጭ ዕዳ የተሸከመችው ግሪክ በሚቀጥሉት ሶስት ዓመታት ውስጥ ከ82 እስከ 86 ቢሊዮን ዩሮ አዲስ ብድር ያስፈልጋታል። ግሪክ ካበዳሪዎቿ ጋር አዲሱ ድርድር ይጀመር ዘንድ አከራካሪ ረቂቅ ሕጎችን የያዙ ሁለት የተሃድሶ ሰነዶችን ባለፉት ሁለት ሳምንታት በምክር ቤቷ ማጸደቅ ነበረባት። ይህ ዶይቸቬለ ነው። ዜናውን ለማብቃት ዋናው ዜና በድጋሚ እንሆ በኢትዮጵያ የሁለት ቀናት ይፋ ጉብኝት የጀመሩት የዩኤስ አሜሪካ ፕሬዚደንት ባራክ ኦባማ ዛሬ ከኢትዮጵያ ፕሬዚደንት ዶክተር ሙላቱ ተሾመና ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር በጋራ የሀገሮቻቸው ግንኙነትና በአካባቢ የጸጥታ ጉዳዮች ላይ ሀሳብ ተለዋወጡ። ከኢትዮጵያ ጋር ያለውን የቆየ የሀገራቸውን ትብብር እንደሚያሳድጉ የገለጹት የዩኤስ አሜሪካ ፕሬዚዳንት ባራክ ኦባማ የኢትዮጵያ መሪዎች በፕሬስ ነጻነት ላይ ያረፈውን ገደብ እንዲያነሱና የፖለቲካ ግልጽነት የሚኖርበትን ሁኔታ እንዲያመቻቹ አሳስበዋል። ኦባማ ስለ ደቡብ ሱዳን ቀውስም ከአካባቢው መሪዎች ጋር ተወያይተዋል። በሶማሊያ መዲና ሞቃዲሾ ትናንት አንድ የአሸባብ አጥፍቶ ጠፊ በአንድ ትልቅ ሆቴል ደጃፍ የጣለውን ጥቃት የዋይት ሃውስ ቤተ መንግስት አወገዘ። በጥቃቱ አንድ ፖለቲከኛን ጨምሮ 15 ሰዎች ተገድለዋል። ውጊያ ወደ አመሰቃቀላት የመን፣ የእርዳታ ቁሳቁስ ወደ ሀገሪቱ ይደርስ ዘንድ የተኩስ አቁም ጥሪ ቢቀርብም ተቀናቃኝ ወገኖች ውጊያ መቀጠላቸው ተሰማ። ዛሬ በደቡብ የመን በላህጃ አካባቢ በተካሄደ የአየር ጥቃት ቢያንስ 12 መፍቀሬ የመን የመንግስት ተዋጊዎች መገደላቸውን የአካባቢ ባለሥልጣናት ለጀርመን ዜና ወኪል አስታውቀዋል። ጥቃቱን የጣለው ወገን ማን መሆኑ ግን እስካሁን በግልጽ አልታወቀም። ዜናው እዚህ ላይ አበቃ።